ኦሪት ዘኍልቍ ምዕራፍ አስራ ስምንት ። እግዚአብሔርም አሮንን አለው፣ አንተ ከአንተም ጋር ልጆችህና የአባቶችህ ቤት የመቅደስን ኃጢአት ትሸከማላችሁ፣ አንተም ከአንተም ጋር ልጆችህ የክህነታችሁን ኃጢአት ትሸከማላችሁ። ደግሞም የአባትህን የሌዊን ነገድ ወንድሞችህን ከአንተ ጋር አቅርብ፣ ከአንተም ጋር በአንድነት ይሆኑ ያገልግሉህም። አንተ ግን ከአንተም ጋር ልጆችህ በምስክሩ ድንኳን ፊት ትሆናላችሁ። እነርሱም ትእዛዝህን የድንኳኑንም ሁሉ አገልግሎት ይጠብቁ። ነገር ግን እንዳይሞቱ እናንተም ደግሞ ከእነርሱ ጋር እንዳትሞቱ እነርሱ ወደ መቅደሱ ዕቃና ወደ መሠዊያው አይቅረቡ። ነገር ግን ከእናንተ ጋር በአንድነት ይሁኑ፣ ለድንኳኑም አገልግሎት ሁሉ የመገናኛውን ድንኳን ይጠብቁ። ሌላም ሰው ወደ እናንተ አይቅረብ እንደ ገና በእስራኤል ልጆች ላይ ቁጣ እንዳይሆንባቸው። እናንተ መቅደሱንና መሠዊያውን ጠብቁ። እኔም እነሆ ሌዋውያንን ወንድሞቻችሁን ከእስራኤል ልጆች መካከል ወስጄአለሁ፤ የመገናኛውን ድንኳን አገልግሎት ያደርጉ ዘንድ ለእግዚአብሔር የተሰጡ ለእናንተ ስጦታ ናቸው። አንተም ከአንተም ጋር ልጆችህ ለመሠዊያው ሥራ የሚሆነውን ሁሉ በመጋረጃው ውስጥ የሚሆነውን ታደርጉ ዘንድ ክህነታችሁን ጠብቁ አገልግሉም። ክህነቱን ለስጦታ አገልግሎት ሰጥቼአችኋለሁ። ሌላም ሰው ቢቀርብ ይገደል። እግዚአብሔርም አሮንን ተናገረው እንዲህም አለው፣ እነሆ የእስራኤል ልጆች ለእኔ የተቀደሱትን የማንሳትን ቁርባኔን ሁሉ ለአንተ ሰጥቼአለሁ። ስለ መቀባትህ ለአንተና ለልጆችህ ድርሻ እንዲሆን ለዘላለም ሰጥቼአለሁ። በእሳት ከሚቀርበው ከተቀደሰው ይህ ለአንተ ይሆናል። ለእኔ የሚያመጡት መባቸው ሁሉ የእህሉ ቁርባናቸው ሁሉ የኀጢአታቸውን መሥዋዕት ሁሉ የበደላቸውን መሥዋዕት ሁሉ ለአንተ ለልጆችህም የተቀደሰ ይሆናል። በተቀደሰ ስፍራ ብላው፣ ወንዶች ሁሉ ይብሉት፣ የተቀደሰ ይሆንልሃል። ይህም ለአንተ ነው። የእስራኤል ልጆች ለስጦታ ያቀረቡትን የማንሳትና የመወዝወዝ ቁርባን ሁሉ ለአንተና ከአንተም ጋር ለወንዶችና ለሴቶች ልጆች ድርሻ እንዲሆን ለዘላለም ሰጥቻለሁ። በቤትህ ውስጥ ንጹሕ የሆነ ሁሉ ይብላው። ለእግዚአብሔር ከሚሰጡት የፍሬ መጀመሪያ ከዘይትና ከወይን ከእህልም የተመረጠውን ሁሉ ለአንተ ሰጥቻለሁ። ወደ እግዚአብሔር የሚያመጡት በምድራቸው ያለው ሁሉ የፍሬ መጀመሪያ ለአንተ ይሆናል። በቤትህ ውስጥ ንጹሕ የሆነ ሁሉ ይብላው። በእስራኤል ዘንድ እርም የሆነ ሁሉ ለአንተ ይሆናል ከሰው ወይም ከእንስሳ ቢሆን ለእግዚአብሔር ከሚያቀርቡት ሥጋ ሁሉ ማሕፀን የሚከፍት ሁሉ ለአንተ ይሆናል። ነገር ግን የሰውን በኵራት ፈጽሞ ትቤዠዋለህ፣ ያልነጻውንም እንስሳ በኵራት ትቤዠዋለህ። ከአንድ ወር ጀምሮ የምትቤዠውን እንደ ግምትህ ትቤዠዋለህ። ግምቱም እንደ መቅደሱ ሰቀል ሚዛን አምስት ሰቀል ይሆናል፤ እርሱም ሀያ አቦሊ ነው። ነገር ግን የላም በኵራት ወይም የበግ በኵራት ወይም የፍየል በኵራት አትቤዥም። የተቀደሱ ናቸው። ደማቸውን በመሠዊያው ላይ ትረጨዋለህ፣ ስባቸውንም ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቁርባን ታቃጥለዋለህ። ሥጋቸውም ለአንተ ይሆናል፣ እንደ መወዝወዝ ፍርምባ እንደ ቀኝም ወርች ለአንተ ይሆናል። የእስራኤል ልጆች ከተቀደሰው ነገር ሁሉ አንስተው ለእግዚአብሔር ያቀረቡትን ለአንተ ከአንተም ጋር ለወንዶችና ለሴቶች ልጆችህ ድርሻ እንዲሆን ለዘላለም ሰጥቻለሁ በእግዚአብሔር ፊት ለአንተ ከአንተም ጋር ለዘርህ የጨው ቃል ኪዳን ለዘላለም ነው። እግዚአብሔርም አሮንን አለው፣ በምድራቸው ርስት በመካከላቸውም ድርሻ አይሆንልህም። በእስራኤልም ልጆች መካከል ድርሻህና ርስትህ እኔ ነኝ። ለሌዊም ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤልን ልጆች ዐሥራት ርስት አድርጌ ሰጥቼሃለሁ። ከዚህም በኋላ ኀጢአትን እንዳይሸከሙ እንዳይሞቱም የእስራኤል ልጆች ወደ መገናኛው ድንኳን አይቅረቡ። ሌዋውያን ግን የመገናኛውን ድንኳን አገልግሎት ይስሩ፣ እነርሱም ኃጢአታቸውን ይሸከማሉ። ለልጅ ልጃቸውም ለዘላለም ሥርዓት ይሆናል። በእስራኤልም ልጆች መካከል ርስት አይወርሱም። ለእግዚአብሔርም የማንሳት ቁርባን የሚያቀርቡትን የእስራኤልን ልጆች አሥራት ለሌዋውያን ርስት አድርጌ ሰጥቻለሁ። ስለዚህ በእስራኤል ልጆች መካከል ርስት አይወርሱም አልኋቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለሌዋውያን እንዲህ ብለህ ንገራቸው ከእስራኤል ልጆች ለእናንተ ርስት አድርጌ የሰጠኋችሁን አሥራት በተቀበላችሁ ጊዜ ለእግዚአብሔር ለማንሳት ቁርባን የአሥራት አሥራት ታቀርባላችሁ። የማንሳት ቁርባናችሁም እንደ አውድማው እህልና እንደ ወይን መጭመቂያው ፍሬ ይቈጠርላችኋል። እንዲሁ እናንተ ደግሞ ከእስራኤል ልጆች ከምትቀበሉት ዐሥራት ሁሉ ለእግዚአብሔር የማንሳት ቁርባን ታቀርባላችሁ። የእግዚአብሔርንም የማንሳት ቁርባን ለካህኑ ለአሮን ትሰጣላችሁ። ከምትቀበሉት ስጦታ ሁሉ ከተመረጠውም ከተቀደሰውም ድርሻ ሁሉ የእግዚአብሔርን የማንሳት ቁርባን ሁሉ ታቀርባላችሁ። ስለዚህ ትላቸዋለህ፣ ከእርሱ የተመረጠውን ባነሣችሁ ጊዜ እንደ አውድማው እህልና እንደ ወይን መጭመቂያው ፍሬ ለሌዋውያን ይቈጠራል። እናንተም ቤተሰቦቻችሁም በመገናኛው ድንኳን ውስጥ የማገልገላችሁ ዋጋ ነውና በሁሉ ስፍራ ትበሉታላችሁ። የተመረጠውንም ከእርሱ ባነሣችሁ ጊዜ ስለ እርሱ ኀጢአትን አትሸከሙም፤ እንዳትሞቱም የእስራኤል ልጆች የቀደሱትን አታረቅሱም።